ሁኔታው የተፈጠረው በአላማጣ ከተማ የትግራይ ክልልን ስርዓተ ትምህርት መሰረት ያደረገ የትምህርት መዝገባ ተጀምሯል በሚል ተቃውሞ ለመግለጽ ወደ አንድ ትምህርት ቤት ካመሩ ነዋሪዎች ጋር በተያያዘ መሆኑን ደሞዝን ጨምሮ በአማራ ክልል የበጀትና አስተዳደራዊ ድጋፍ እንደሚንቀሳቀሱና የአላማጣ ከተማን በጊዜያዊ ከንቲባነት እንደሚያስተዳድሩ የሚናገሩት ኃይሉ አበራ ይገልጻሉ። እናም ትናንት መስከረም 21 ቀን 2016 ዓ ም የተፈጠረውን ሁኔታ ተከትሎ ሁለት ሲቪል ሰዎች ተገለዋል የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል ብለዋል። ለግድያውም የህወሓት ታጣቂዎች ሲሉ የጠሯቸውን አካላት ተጠያቂ አድርገዋል። ከአምስት ቀን በፊት የሀገር ሽማግሌዎች እና የማንነትና የወሰን አስመላሽ ኮሚቴ አባላት እንዲሁም ሌሎች የኮሚቴ አባላት እዛ አካባቢ ለሚገኘው ኮማንድ ፖስት ትምህርት እንዲጀመር እና ምዝገባ እንዲካሄድ ጥያቄ ቢያቀርቡም በቦታ ያለው ኮማንድ ፖስት ፈቃድ አልሰጣቸውም። በትግራይ በኩል ያለው የአመራር በኩል ላሉት አቶ ዝናቡ ፈቃድ እንደሰጣቸው እና ከሶስት ቀን በፊት በትግርኛ አላማጣ ከተማ ላይ ትምህርት ለማስጀመር አዋጅ አውጀዋል። ይሄን ሲሰማ ማህበረሰቡ በከፍተኛ ድንጋጤ ውስጥ ሆኖ ይሄ ነገር ምን እየተካሄደ ነው? ህጋዊ እውቅና እየተሰጠ ነው? አስተዳደራዊ እውቅና እየተሰጠ ነው በሚል ተቃውሟቸውን ያሰማሉ። የሚሰማቸው አላገኝም። በመጨረሻ ሰኞ እለት ምዝገባ ሲካሄድ ህዝቡ ግልብጥ ብሎ በየትምህርት ቤቶቹ ሄደና ምዝገባ እናካሄዳለን ሲል ነገሮች ከቁጥር ውጭ ሆነባቸው። ስለዚህ መከላከያ ውስጥ ሁላችሁም ምዝገባ አታካሄዱም፣ አቅጣጫኛ እንሰጣለን ብሎ ዘጋ። ዛሬ ደግሞ ሊመዘገቡ እነሱ ሲሄዱ ትክክል ችግር አይደለም ብሎ በሰላማዊ መንገድ ነው። ባዶ እጃቸውን ነው። ሄዱ ወደ ትምህርት ቤቶች ሄዱ። አውቶማቲክ ጥይት ነው የለቀቁት ህዝቡ ላይ። በትግራይ ክልል ጊዜ አስተዳደር ስር እንደተደራጁና የአላማጣ ከተማን በከንቲባነት እየመሩ መሆናቸውን የሚናገሩት ዝናቡ ደስታ በበኩላቸው ወደ ትምህርት ቤቱ የመጡት ሰዎች እየታጠቁ ጭምር ናቸው በማለት ውንጀላውን አስተባብለዋል። ሰላም የማይፈልጉና የፖለቲካ አጀንዳ ያላቸው ሲሉ የጠሯቸው ኃይሎች ጥቃት ለመሰንዘር ሲሞክሩ በተወሰደ የአጸፋ እርምጃ በሰዎች ላይ የሞትና የአካል ጉዳት ለመስራት መድረሱን አመላክተዋል። ትምህርት ቤት ውስጥ ዘለው ገብተው የመማር ማስተማሩን ሊያደናቅፉ የገቡት ሲገቡም ድምጽ የሌለው መሳሪያ ጩቤ፣ ትር እና ድንጋይ ይዘው ድምጽ ያለው ደግሞ ፈንጅ ሳይቀር ሽጉጥና ክላሽ ይዘው ነው የገቡት ማለት ነው። ፈንጁ ጥለውታል። በእርግጥ እግዚአብሔር የህጻናቶች ሁኔታ ግምት ውስጥ አስገብቶ ምሕረት ፈጥሮልናል። አልፈነዳም ጥይትና ሽጉጥ ግን መሳሪያውን ተተኩሰዋል። በእርግጥ ያን ያህል ጉዳት አላደረሰም እንጂ አቅዶ የነበረው ከባድ ነበር። በእንደዚህ አይነት ግርግር የተፈጠረ ነው። የእኛ የጸጥታ ኃይሉ ይሄ ሚሊሻ እና ፖሊስ ነው። እነሱ ሆነ ብሎ ትምህርት ቤት ያሉበት ጋር ሂደው ነው። ይህም ደግሞ መከላከያ ያውቃል፣ ፌደራል ፖሊስ ያውቃል። ሊገሉ ነው የሄዱት፣ ሰውን ሊያጠፉ ነው የሄዱት። በእንደዚህ አይነት ምክንያት እያለ ነው እንግዲህ እነዚህ ልጆች ያጣናቸው እኔ ምንም ቢሆን ምንም እንደ ሰው የሰው ሕይወት መጥፋቱ በጣም ነው ያዘንኩት። እኛ ይሄን ነገር መከላከል እየቻል ባለመደማመጥና የሌላ የፖለቲካ መጫወቻ በመሆናችን በጣም አሳዛኝ ነው። ምንም ይሁን ምንም ኢትዮጵያውያንን ያለፈው ጥፋት ይበቃናል። ስማቸው ለደህንነት ሲባል እንዳይገለጽ የጠየቁ የከተማዋ ነዋሪ በአማርኛ መማር እንፈልጋለን ያሉ ወጣቶችና ሌሎች ነዋሪዎች የትምህርት መዝገባ ወደሚደረግበት ምድረገነት አንደኛ ደረጃ ትምህርት ቤት በመሄድ ተቃውሞ ማሰማታቸውን ገልጸዋል። እሳቸው ሰላማዊ ነበር ያሉትን ወጣቶቹን ተቃውሞ ተከትሎ በተተኮሰ ጥይት ገና አበራ ጉፋያና ሀየሎም አሸበር የተባሉ ሰዎች ተገድለዋል ብለዋል። ቀብራቸውም ትናንት መፈጸሙን አስታውቀዋል። ሰማ ያለው እኛ እናቶች ነው የሚያለቅሱት፣ ወንድሞች ነው የሚያለቅሱት፣ ማህበረሰቡ ነው እያለቀሰ ያለው። እየተገደሉ ነው ያለ ታጣቂ ኃይል አስወጡ ሺ ጊዜ ያላቸው ይሄ የራያ አላማጣ እስከ ኮረም ጀምሮ ባለው እስከ ባላ ባለው ደረጃ ያለው አካባቢ ማለት ነው። በኮማንድ ፖስት የሚመራ ነው ይሄ በኮማንድ ፖስት እየተመራ ያለ፣ እነሱ መዝግበው በትግርኛ ሊያስተምሩ ስለተዘጋጁ ማለት ነው። እኛ ደግሞ በአማርኛ የሚማረው ህብረተሰብ እንዴት ይሁን ብለን ጥያቄ ስናቀርብ የጥይት እሩምታ ተከፈተብን። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምጻቸውም እንዲቀየር የጠየቁ የአላማጣ ከተማ ጤና ጣቢያ ባልደረባ ወደ ጤና ጣቢያው በት ይተመተው የመጡ መኖራቸውን አረጋግጠዋል። አለማጣ ጤና ጣቢያ ሁለት ነበር ቆስለው የመጡት። አንደኛው ወዲያው አረፍ እንደደረሰ፣ ያው በጥይት ነው የተመታው። በግራ ጎኑ ብብት አካባቢ ገብቶ ጥይቱ በቀኝ ጎን ወጣ። ስለዚህ ከባድ ጉዳት ነው። ሻምባንና ልብኝ ያገኛል ሌላኛው መካከለኛ ጉዳት እጁ አካባቢ ነው፣ የአጥንት ስብራት ነው ያጋጠመው። ሌሎች ግን ወደ ሌላ የግል ክሊኒኮች እየሄዱ ነው የሚባለው ወሬ አለ። በእኔና በቤተሰቤ ላይ ጉዳት ሊደርስ ስለሚችል ስሜን አትግለጹ ያሉ ሌላው የከተማዋ ነዋሪ የህወሓት ታጣቂዎች ሲሉ የጠሯቸው አካላት በትምህርት ቤቶች ውስጥ ሰፍረው እንደሚገኙና በዚህ ሁኔታም ትምህርት ለማስጀመር እንደሚከብድ አስረድተዋል። ምዝገባ እንጀምራለን አሉ። ካምፕ ውጡ እና ትምህርት ቤቱ እንጀምር። ይህንን ማንም የሚቃወም ነገር የለ አለ። ከካምፑ ግን ውጡ። ሴቶች ሲማሩ እዛው ሊደፈሩ ይችላሉ፣ አንዳንድ ነገር ሊደረግ ይችላል። በትግራይ ክልል ጊዜ አስተዳደር ስር የተደራጀውና የአላማጣ ከተማ ከንቲባ እንደሆኑ የገለጹልን አቶ ዝናቡ በበኩላቸው በትምህርት ቤቶች ውስጥ የሰፈረው የአካባቢ ሚኒሻ እንጂ ሌላ ታጣቂ አይደለም፣ ይህም በስጋት ከተፈረጀ በውይይት እንጂ በኃይል ነገሮችን ለመለወጥ መሞከር ተገቢ አልነበረም ብለዋል። በፕሪቶሪያ ስምምነት መሰረት እስከ እነት ጥቁ ሊገባ የተፈቀደለት አካል ነው። የአካባቢ ሚሊሻና ፖሊስ ነው ገብቶ ያለው። ከዚህ ውጭ ሌላ የገባ የለም። ነገር ግን ቤታቸው አሁንም በነዛ ህጋዊ ያልሆኑ አስተዳደር የተያዘባቸው ና ሌላ ሰው አስተላልፈው የተሰጡ እስካሁን ቦታቸው ባለመረከባቸው የተፈጠረ እንጂ ትምህርት ቤት ላይ የትም ላይ የሚሰፍር ኃይል የለም። የማረጋግጥልህ ካልኩ የጸጥታ ኃይል ውጭ እነዚህ ትምህርት ቤቶች ላይ የሰፈረ የጸጥታ ኃይል የለም። ቢሆንም ግን ነው በኃይል ሰዓት ለምትፈታው በአማራ ክልል የበጀትና አስተዳደራዊ ድጋፍ የሚንቀሳቀሰው የአላማጣ ከተማ ከንቲባ መሆናቸውን ያስታወቁት አቶ ሀይሉ የፌዴራሉ መንግስት አካባቢውን በሚዛናዊነት ይመልከት ሲሉ ጠይቀዋል። ይህን ሁሉ በደል አሳልፎ አሁንም ከመንግስት ጎን ቁሞ ችግሮቻችን በሰላማዊ መንገድ እንፈታለን እያለ ባለበት ሰዓት ደግሞ ወረራ ከመፈጸሙ በላይ ዛሬ ደግሞ በአደ ምን ታመጣላችሁ በሚል መንገድ ግድያና አፈና ተፈጽሟል። ይህ ሁሉ ነገር እየተፈጸመ ያለው ሰራዊት በየትምህርት ቤቶቹ ተቀምጦ ምዝገባ እንዲካሄድ የፈቀደው አካል ነው። ፌዴራል መንግስት ቆም ብሎ እያየ ነው ያለው። እኛም እየታዘብን ነው ያለ ነው። አሁንም ቢሆን በአስቸኳይ ይህን ነገር እንዲያስቆም እና መጠየቅ ያለባቸው አካላት መጠየቅ መቻል አለባቸው። የሰሜን ኢትዮጵያውን ጦርነት ከተጠናቀቀ እና የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ አካባቢው ላይ የሚነሳው የባለቤትነት ጥያቄና የአስተዳደር ጉዳይ በእንጥልጥል መቆየቱ ይታወሳል። ከፌዴራል መንግስቱ በኩልም ይህን አስመልክቶ የወጣ ግልጽ መረጃ የለም። ይሁን እንጂ ባለፈው ነሐሴ ስድስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት በአማራና በትግራይ ክልሎች መካከል ይገባኛል ጥያቄ የሚነሳባቸውን አካባቢዎች ጉዳይ በፕሪቶሪያው ስምምነትና በህገ መንግስቱ መሰረት ዘላቂ እልባት ለመስጠት እንደተቋቋመ የተገለጸው ብሔራዊ አብይ ኮሚቴ የመንግስትን ቀጣይ አቅጣጫ በተመለከተ መግለጫ አውጥቷል። አካባቢዎቹ በመከላከያ ሰራዊት አስተባባሪነት የፌዴራል መንግስቱ በሚመድባቸው ሲቪል መሪዎች፣ እንደዚሁም በሁለቱም ክልሎች ታዛቢነትና በህዝቡ ሙሉና ቀጥተኛ ተሳትፎው የራሳቸውን ጊዜያዊ የአካባቢ አስተዳደር እንዲመርጡ አቅጣጫ እንዳስቀመጠ ኮሚቴው በመግለጫው አስታውቋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ